ከድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞው ምሽት የካቲት 26 2016 ዓ.ም መሰናደው ጀመረ። ለደን ምንጣሮ ወደ ህዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ። እነዛ በፋኖዎቹ ስልክ ወደ ቤተሰባችሁ ጋር ደውሉ ተባለ። ልጆቹ አንዴ ብቻ ድል ተሰጥቷቸው ማለት ነው እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፈቀድ መሰለኝ። ከዛን እኛ ተይዘናል ታጅተናል እና ሚርኮኛ አንድ ቦታ ላይ ሰብስበው አገሉን እና ምናሉ እና በቃ ከዛ በኋላ ዘጉ። የሰማችሁት የታጋቾቹን ቤተሰቦችና እንዲሁም ደግሞ የአካባቢውን ነዋሪዎችን ነው። በሌላ በኩል የጎጃም ፋኖ ዘመቻ መምሪያ ኃላፊ በበኩላቸው ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና ሚሊሻ አባላት ናቸው ብለዋል። በዚህ ዙሪያ ዘገባ አለን። ይህንና ሌሎች ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዘገባዎችና ዜናዎችን ነው ይዘን ወደ እናንተ የመጣነው። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱ ዝግጅት በመምራት የደንገረመው አብሬያችሁ ቆያለው። ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ደግሞ የድምፅና ምስል መሐንዲሳችን ከሌሎች የአሜሪካ ድምፅ ባልደረቦች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እየጋበዝኩ አሁን ለምሽቱ ወደ አሰናዳናቸው ዜናዎች እናልፋለን። ጤና ስጥልኝ። እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደነኝ በቅድሚያም ርዕሶቹን፣ የተኩስ አቁም ጥረት እየተደረገ ባለበት እስራኤል ካን ዮኒስን ደበደበች፣ ዩክሬን 18 የሩሲያ ሰው አልባ አውሮፕላኖችን ማውደሟን አስታወቀች፣ ቻይና ዓለም አቀፍ ወታደራዊ ቁመናዋን ከፍ ለማድረግ አመታዊ መከላከያ በጀቷን በሰባ ሁለት በመቶ አሳደገች የሚሉት ይገኙበታል። አሁን ወደ ዝርዝሩ። የተኩስ አቁም ጥረቱ በቀጠለበት እስራኤል ካን ዮኒስን ደብድባለች። በእስራኤል ጦር ዛሬ ማክሰኞ በድባዊ ጋዛ ካን ዩኒስ ላይ ወታደራዊ አሰሳ ማድረጉን ሲያስታውቅ የፍልስጤም ባለሥልጣናት በበኩላቸው በእስራኤል የአየር ድብደባ 17 ሰዎች መገደላቸውን አመልክተዋል። ባለሥልጣናቱ አያይዘውም የአየር ድብደባው የተፈጸመው ሀማድ ከተባለው መንደር ውስጥ ከአንድ የአውሮፓውያን ሆስፒታል አቅራቢያ መሆኑን አመልክተዋል። የእስራኤል ጦር ሰራዊት በበኩሉ በሐማድ የፈጸመው ወታደራዊ ጥቃት አሸባሪ ቡድኑ የሚጠቀምባቸውን መሰረተ ልማቶች ኢላማ ያደረገ ሲሆን ከሰላማዊ ሰዎች መሀል ተሸሽገው የነበሩ በርካታ የሐማስና የእስላማዊ ጅሃድ ተዋጊዎችን በቁጥጥር ስር አውያለሁ ብለዋለ። ታጣቂዎቹ ጋዛ ላይ ይዟቸው የሚገኙትን ታጋቾች ስም ዝርዝር ለመስጠት አሁንም ፈቃደኛ አልሆኑም ስትል ሐማስን የወነጀለችው እስራኤል በካይሮ ድርድር ላይ ያለመገኘቷ ታውቋል። ስምምነቱ እንዳይደረስ ተጠያቂው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው ያሉ አንድ ከፍተኛ የሐማስ ባለስልጣን በበኩላቸው ዛሬ ለጋዜጠኞች ሲናገሩ አሁን ጉዳዩ የእስራኤል አጋር ከሆነችው ዩናይት ስቴትስ እጅ ነው ያለው፣ ግፊትም ማድረግ አለባት ብለዋል። በሌላ ዜና የዩናይትድ ስቴትስ ምክትል ፕሬዚዳንት ካማል ሀሪስ ትናንት ሰኞ የተኩስ አቁም ጥረቱን አስመልክቶ በሰጡት አስተያየት ሐማስ ታጋቾችን በመልቀቅ ለስድስት ሳምንታት የሚዘልቅ የተኩስ አቁም በአፋጣኝ እውን የሚያደርገውንና በመላው ጋዛ የሚደረሰውን የሰብአዊ የሚደርሰውን የሰብአዊ እርዳታ መጠንም እንዲጨምር የሚያስችለውን የስምምነት ውል መቀበል አለበት ሲሉ አሳስበዋል። ሀሪስ ለጦርነቱ ሲባል የተመሰረተው የእስራኤል ካቢኔ አባል የሆኑትን ቤን ጋትስን በዋይት ሀውስ ተቀብለው አነጋግረዋል። በዚህ ወቅት ባሰሙት ንግግርም የዩናይት ስቴትስ ዜጎችን ጨምሮ የታገቱ ሰዎች ባሉበትን የመስከረም ሀያ ስድስቱን የሀማስ የሽብር ጥቃት አውግዘዋል። ዩክሬን አስራ ስምንት የሩሲያ ሰው አልባ አውሮፕላኖችን ማውደሟን አስታወቀች። ሩሲያ ሌሊቱን በሰነዘረችው የአየር ጥቃት ያሰማራቻቸውን 18 ሰው አልባ ውጊያ አውሮፕላኖች ማውደሟን ዩክሬን አስታውቃለች። በተጨማሪም በክራይሚያ ባህረ ገብ መሬት አቅራቢያ የነበረን አንድ የሩሲያ ወታደራዊ ቃኝ የጦር መርከብ ባህር ኃይሉና ሰው አልባ ውጊያ አውሮፕላኖች መመታታቸውን የዩክሬን ጦር አውሮፕላን የአየር መከላከያ አስታውቋል። ሩሲያ በአንድ ሌሊት በድምሩ ሀያ ሁለት ሰው አልባ አውሮፕላኖችን ስታሰማራ ከነኚህም ውስጥ አስራ ስምንቱ በኦዴሳ ሰማይ ላይ ተመቶ መውደቃቸውን የዩክሬን አየር ኃይል አስታውቀዋል። በሩሲያ ሰው አልባ አውሮፕላኖች ጥቃት አንድ የመዝናኛ ስፍራን ጨምሮ በርካታ ሕንጻዎች ላይ ጉዳት መድረሱን ያስታወቁት የኦዴሳ አገረ ገዢ ኦሌ ኪፐር በሰው ላይ የደረሰ ጉዳት ግን ያለመኖሩን አመልክተዋል። የዩክሬን ወታደራዊ መረጃ አክሎም የተመታችው የሩሲያ ጦር መርከብ ሰርጌይ ኮቶቭ የተባለች መሆኗን ገልጦ የዩክሬን ሰው አልባ አውሮፕላኖች የከርች ባህር ዳርቻን በመደብደብ በወደቡ ላይም ጉዳት አድርሰዋል ብለዋል። ጥቃቱ በሩሲያው ጥቁር ባህር አካባቢ የሚገኙ የጦር መርከቦችን ኢላማ ካደረጉ የዩክሬን ወታደራዊ እርምጃዎች የቅርብ ጊዜው መሆኑ ነው። ሩሲያ ሌሊቱን የፈጸመችው የፈጸመችውን ይህን ጥቃት ተከትሎ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባሰሙት ንግግር የዩክሬን ባለስልጣናት የሞስኮን ቀጣይ እቅዶች እንደሚያውቁና አገራቸው ወታደራዊ ምላሽ መስጠቷን እንደምትቀጥልም ተናግረዋል። ዜሌንስኪ ይህን ያሉት ከከፍተኛ ወታደራዊና የደህንነት ባለስልጣናቶቻቸው ጋር ያደረጓቸውን ተከታታይ ስብሰባዎች አስመልክቶ አስተያየት በሰጡበት ወቅት ነው። በተያያዘም የዩክሬን መከላከያ ሚኒስትር ሩስቴም ኦምሮቭ ውጊያውን አስመልክቶ ስላለው ተጨባጭ ሁኔታ በትላንትናው ዕለት ከዩናይትድ ስቴትስ አቻቸው ሎይድ ኦስቲን ጋር በስልክ መነጋገራቸው ታውቋል። በንግግራቸውም ወቅት ኦስቲን ዩናይትድ ስቴትስና አጋሮቿ ለዩክሬን የሚሰጡትን ድጋፍ ቀጣይነት ማረጋገጣቸውን ፔንታገን በመግለጫው አመልክቷል። ቻይና ዓለም አቀፍ ወታደራዊ ቁመናዋን ከፍ ለማድረግ አመታዊውን የመከላከያ በጀቷን በሰባት ነጥብ ሁለት በመቶ አሳደገች። ቤጂንግ በዛሬው ዕለት ይፋ ያደረገችው ይህ የመከላከያ በጀት ጭማሪ ዩናይት ስቴትስን በመከተል በዓለም ሁለተኛ ደረጃ ላይ የሚገኘውን የቻይናን ወታደራዊ በጀት አንድ ነጥብ ስድስት ትሪሊዮን የን ወይም ሁለት መቶ ሀያ ሁለት ቢሊዮን ዶላር ያደርሰዋል። ይህም አሀዝ ባለፈው ዓመት ካደረገችው የበጀት ጭማሪ ጋር ተመሳሳይ መሆኑ ተጠቁሟል። ከራዳር እይታ ውጪ መሆን ከሚችሉ በራሪ ተዋጊዎችና ዘመናዊ የጦር አውሮፕላን ተሸካሚዎች ይበልጥ እየተራቀቁ እስከመጡት የኒውክሌር ጦር መሳሪያዎች ድረስ በወታደራዊ ቴክኖሎጂ ዘርፍ እየተመዘገበ ያለውን ምርታ ብርቱ ሽኩቻ በሚታይበት የደቡብ ቻይና ባህር ይገባኛል ጥያቄ ሳቢያ ቤጂንግ ከዩናይት ስቴትስ፣ ታይዋን፣ ጃፓን እና ከጎረቤቶቿ ጋር የገባቸውን ውጥረት እያካረረው ይገኛል። ዛሬ በሀገሪቱ የምክር ቤት አባላት ዓመታዊ ጉባኤ መክፈቻ ላይ ይፋ የተደረገው ይህ የበጀት አሀዝ የገዢው የኮሚኒስት ፓርቲ ወታደራዊ ክንፍ ለምርምርና ልማት እንዲሁም የውጭ ጦር መሳሪያዎች ግዢ ከሚያውለው ጋር ተጠቃሎ የሚታሰብ ከፊል የበጀት ወጪ ብቻ ነው ተብሏል። የቻይና የመከላከያ በጀት እንደ አውሮፓውያን የዘመን አቆጣጠር በ2015 ከነበረውም በእጥፍ ማደጉ ተመልክቷል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የሰዓቱን የዓለም ዜና ነው። ፍልሰተኞችን ለመታደግ የሚደረገው ጥረት በባህር ጠረፍ ጠባቂዎች መስተጓጎሉ ተገለጠ። በሜዲትራኒያን ባህር ላይ ለአደጋ የተጋለጡ ፍልሰተኞችን በማዳን ስራ በተሰማሩ ሰራተኞች ላይ የሊቢያ ባህር ጠረፍ ጠባቂዎች የሚሰነዝሯቸው የማስፈራሪያ ጥቃቶች ለአንድ ፍልሰተኛ ሕይወት ማለፍ ምክንያት መሆኑን የጀርመን የበጎ አድራጎት ድርጅት አስታውቋል። ኤስኦኤስ ሂዩማኒቲ የተሰኘው በሰብአዊነት ላይ የሚሰራው የጀርመን በጎ አድራጎት ድርጅት ባለፈው ቅዳሜ ባወጣው መግለጫ የሊቢያ ባህር ጠረፍ ጠባቂዎች ለሕይወት አስጊ በሆነው የነፍስ ማዳን ስራ ወቅት ተኩስ በመክፈታቸው ምክንያት በተቀሰቀሰ እውቀት ለአደጋ የተጋለጡ ፍልሰተኞችን የማዳን ስራውን ማስተጓጉሏቸውን አመልክቷል። ድርጅቱ ሶስት በአግባቡ ባልተሰሩ ጀልባዎች ላይ ተሳፍረው ወደ አውሮፓ ለማቅናት ጥረት በማድረግ ላይ ከነበሩ ፍልሰተኞች በርካቶቹ ወደ ባህር በመዝለል መገደዳቸውን አመልክቷል። በነፍስ አድን ጥረቱ ሰባ ሰባት ፍልሰተኞችን መታደግ መቻሉንና ቁጥራቸው የበዛ ሌሎች በኃይል ከሊቢያ ባህር ጠረፍ ጠባቂዎች ላይ እንዲሳፈሩ መደረጋቸውንም ዘገባው አክሎ አመልክተዋል። በዚህም ሳቢያ የስድስት ቤተሰብ አባላት መነጣጠላቸው ታውቋል። የሊቢያ ባህር ጠባቂዎች ቃል አቀባይ ስለ ጉዳዩ እንዲያብራሩ ለተደረጉላቸው የስልክ ጥሪዎችም ሆነ የኢሜል መልእክቶች ምላሽ አልሰጡም። በተያያዘ ባለፈው የአውሮፓውያኑ 2023 ከሊቢያ የተነሱ 962 ፍልሰተኞች ባህር ላይ መሞታቸውንና ቁጥራቸው 1563 የሚደርሱት የገቡበት ሳይታወቅ መቅረቱን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። በመጨረሻም የሜታ ፌስቡክ፣ ኢንስታግራም፣ ትሬድስ እና ሜሴንጀር ፕላትፎርሞች ተጠቃሚዎች ዛሬ አገልግሎት የማግኘት ችግር እንደገጠማቸው፣ የአገልግሎቱም መቋረጥ መጠነ ሰፊ መሆኑ ተገለጠ። የኢንተርኔት እንቅስቃሴዎችን የሚከታተለው ዳውን ዲቴክተር የተባለው ድርጅት እንዳመለከተው ችግሩ በዓለም ዙሪያ እየተዘገበ መሆኑም ይህም መቆራረጥ ዓለም አቀፋዊ ሊሆን እንደሚችል ይጠቁማል ብለዋል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ትከታተሉ የቆያችሁትን ከአለም ዙሪያ የተሰባሰቡ ዜናዎች ያደረሳችሁ አላከበደ ከበደ ነበር። እናመሰግናለን። በመከታተል ላይ የምትገኙት በ22፣ በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። አብራችሁም ትቆዩ ዘንድ በአክብሮት እንጋብዛለን። የምስልና ድምፅ ኤዲቲንጉን የሚሰሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብ ና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው ና አዘጋጃችን ጽዮን ግርማ እንዲሁም ደግሞ የድምፅና ምስል ምህንድስናውን ንጉሱ ታምሬ፣ የምሽቱን መሰናዱ በመምራት እኔ ኤዳን ገረመው አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገራለን። ለደን ምንጣሮ ወደ ህዳሴ ግድብ የሚያመሩ 275 ወጣቶች መታገታቸው ተገለጸ። ከደቡብ ኢትዮጵያ ክልል ጋርዱላና አሌ ዞኖች የተመለመሉ ወጣቶች ለደን ምንጣሮ ስራ ወደ ታላቁ ህዳሴ ግድብ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ውስጥ እንደታገቱ ቤተሰቦቻቸው አስታውቀው ለደህንነታቸው እንደሚሰጉም ገልጸዋል። ወጣቶቹ ባለፈው ሳምንት ሰኞ ለጉዞ መነሳታቸውን ያወሱት ቤተሰቦቻቸው መታገታቸውን በማህበራዊ ትስስር ድረ ገጾች ላይ ሲዘዋወር ባዩት አጭር ተንቀሳቃሽ ምስል እንደተረዱም ተረዱም ጠቁመዋል። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖ ለደን ምንጣሮ ተብለው ከጋርዱላ ዞን ደራሼና አሌ ወረዳዎች የተወሰዱ 275 ወጣቶች መታገታቸውን አረጋግጠዋል። ወጣቶቹን መታገት ያመኑት የጎጃም ፋኖ ጎጃም ፋኖ ዘመቻ መምሪያ ኃላፊ መሆናቸውን የገለጹት መቶ አለቃ አበበ ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሳይሆኑ የመከላከያ ሰራዊትና የሚሊሻ አባላት ናቸው ብለዋል። ወጣቶቹ እንደታገቱበት የገለጸው የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማግኘት ያደረግነው ሙከራ ስልካቸውን ስለማያነሱ አልተሳካም። የሀዋሳው ዘጋቢያችን ዮናታን ዘብዴውስ ተከታዩን አድርሰናል። በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ለሚካሄደው የደን ምንጣረው ስራ በሚል ከወረዳቸው ተመልምለው ከተወሰዱ በኋላ ታግተዋል ከተባሉ በመቶዎች ከሚቆጠሩ ወጣቶች ውስጥ የ18 ዓመት ታናሽ ወንድማቸው እንደሚገኝበት ያመለከቱት አስታረቀኛ ማርያም የወንድማቸው ደህንነት ሙሉ ቤተሰባቸውን ማስጨነቁን ለአሜሪካ ድምጽ በስልክ ተናግሯል። ሰኞ ነበረ ተጫኑት፣ ማክሰኞን ቆዩ። ሮብ ቀን ላይ ደግሞ ስልካቸው ምንም አይሰራ ከዛን፣ መረጃ ስንደውል እንደታፈኑ ወይም በአማራ ፋኖ እንደተያዙ ነው። አማራ ክልል ሲገቡ ማለት ነው። ታናሽ ወንድሜ ዛ ውስጥ አለ። በተስፋ መጨነቅ ብቻ ሰው እንዳለ፣ በቃ ልጆቹ ታፍነው በቃ ህይወታቸው እንደሌለ ነገር ነው። ሁሉ ለቅሶብ ነው። ወንድማቸው ስለመታገቱም በአጋቾቹ ስልክ ደውሎ ለቤተሰቦቻቸው ማሳወቅንም ገልጿል። ከኋላ ከኋላ ስናይ ኦንላይን ላይ ደግሞ እነዛ በቪዲዮ በአማራ ወጣት ቪዲዮ ቻት ላይ የልጆቹን ቪዲዮ ቀረጹና በረሃ ላይ በእግር በጫካ እየወሰዱ ከዛ መረጃውን እኛ ዝም ብለን ስንከታተል የልጆቹን ስልክ እንደውላለን፣ ስልካቸው አይሰራም። ሐሙስ አለፈ። አርብ ለታ ጠዋት በእነዛ በፋኖዎቹ ስልክ ወደ ቤተሰባችሁ አደውሉ ተባለ። ልጆቹ አንድ ብቻ እድል ተሰጥቷቸው ማለት ነው እና ለተወሰነ ደቂቃ ልጆቹ ቢያንስ ሁለት ደቂቃ ነው ፈቀደ መሰለኝ። ከዛን እኛ ተይዘናል ታጅደናል እና ሚርኮኛ አንድ ቦታ ላይ ሰብስበን አገኙን ናምናሉ እና በቃ ከዛ በኋላ ዘጉ። ሌላው የጋርዱላ ዞን ነዋሪ አቶ ዳቲ ኳየለ ከደራሽ ወረዳ አምስት ቀበሌዎች የተመለመሉ ወጣቶች ከግዶለ ከተማ ተሳፍሮ ሲሄዱ መመልከታቸውን ተናግሯል። ወጣቶቹ ከከተማው ለጉዞ ተንቀሳቀሱት ባለፈው ሳምንት ሰኞ የካቲት 18 ቀን 2016 ዓ ም እንደነበር አቶ ዳትኩ አስታውሰውም፣ መታገታቸውንም በማህበራዊ ትስስር ገጾች የተዘዋወረ ባለው አጭር ተንቀሳቃሽ ምስል ማወቃቸውን ጠቅሟል። አሁን ይህ ያህል ነው የሚል ቁጥር አልወስድም፣ ግን ሶስቱ ሀገር አቋራጭ አውቶቡሶች በወንበር ሞልቶ ደህና በቁም ጠጥቀው ነው በቁም ቆመው የሄዱ በብዛት አለ። የት ነበር የሚወስዷቸው? ባለ ሀብቱ ስራ አሰራቸዋለሁ ብሎ ቃል እንደገባና ያ መስሪያ ቤት ተስማምቶ እንደለቀቀ ልጆቹን እንደሰጣቸውና እንደላኩ ነው የምደመጠው። ከአንድ አራት ቀን ቆይታ በኋላ ሐሙስ ማታ ቪዲዮ ቆ በይፋ በደንብ ህብረተሰቡ ካየ በኋላ ነው ህብረተሰቡ ገና ቤተሰብ የሄዱ ልጆች ቤተሰብም የዞኑን መንግስት መጠየቅ ሲጀምር ነው ችግር የተፈጠረው እንጂ ማንም ይህንን የነቃበትም አልነበረ። የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናኖም የወጣቶቹ ቁጥር ሁለት መቶ ሰባ አምስት እንደሆነና ለደን ምንጣሮ ስራ በምል ከዞኑ የደራሼ ወረዳና ከአለ ዞን ተወስደው እንደ ታገቱ አረጋግጧል። ወጣቶችን መልምለው የወሰዷቸው ኒኮቲካ ኮንስትራክሽንና ትሬዲንግ ከኢትዮጵያ ኤሌክትሪክ ኃይል ጋር በመተባበር እንደሆነም አቶ ብርሃኑ ተናግሯል። ከፍተኛ ኳነ ሰው ነው ያሉት ከእኛ አካባቢ ከባለ ከባለሀብቱ ስንት ሰው ነው የወሰድከው? አካባቢው ላይ ችግር እንዳለ ታውቃለህ? እና ስንት ነው የወሰድከው? በቁጥር ብለን ስንከታተል ስንጠይቅ ሁለት መቶ ሰባ አምስት ሰዎችን የወሰድኩት ትላንት የጋልቡላ ዞን የድራሸ ተወላጆች ሁለት መቶ ሰላ ዘጠኝ ወይም ሁለት መቶ አርባ ናቸው ማለት ነው። በአጠቃላይ ግን በአንድ ላይ ተጭኖ የሄዱት ሁለት መቶ ሰባ አምስት ናቸው። አሁን ቁጥጥር ስር ያለው ሁለት መቶ ሰባ አምስት ሰዎችን ጭኖ የወሰደው ባለሀብት ከኢትዮ ኤሌክትሪክ ጋር ተገናኝቶ ነው ወደዚህ የመጣው። እኛ እስከ ደቡብ ኢትዮጵያ ክልል ያው የእኛ ክልል ነው ደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ጋር ስንከታተል ጉዳዩን የቢሮ ኃላፊ አውቅም። ምክትሎች እና ባአድሚያዎች ናቸው የማውቁት። ቀጥሎ የደቡብ ኢትዮጵያ ክልል ህዳሴ ማስተባበሪያ ጋር ቼክ ስናደርግ ምንም የሚያውቁት ነገር የለም። በኋላ ችግሩ ስፈጠር ነው የሰሙት። ማን ነው የማስተባበሪያው? ምን የህዳሴ ግድብ ማስተባበሪያ የደቡብ ክልሉ ኢንፎርሜሽን ያልነበረው። ቀጥሎ የፌደራል የህዳሴ ግድብ ማስተባበሪያ ጋር ቼክ ስናደርግ በሁሉ የሚታወቅ ነገር አልነበረም። አሁን ግን በአካል የደቡብ ኢትዮጵያ ክልል የግዳሴ ግድም ማስተባበሪያ ወደ ፌዴራል ሄዷል። ምን ደረጃ ላይ እንደደረሰ አልነገረኝም። ስለዚህ የጉዳዩን የሚያውቅ የኢትዮጵያ መብራት ኃይል ብቻ ነው። የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዲሬክተር ሞገስ መኮንን ግን ጉዳዩ ከኢትዮጵያ ኤሌክትሪክ ኃይል ጋራ የሚያገናኝ ነገር እንደሌለው ገልጸው የተቋሙ ስም መነሳቱም ተገብነት የለውም ብሏል። ኤሌክትሪክ ኃይል በራሱ የሚያሰራውን ስራ ራሱ የአካባቢ ነዋሪዎችን ተጠቅሞ ነው የሚያሰራው። በፕሮጀክቶቻችን ላይ የዚ አይነት ባህሪ ነው ያለው ከዛ ውጭ ግን እኛ በቀጥታ ጨረታ ሰጥ ናቸው። በጨረታ የሚሳትፉ አካላት በሚሰሩት ስራ ግን ከየትኛውም ወገን ያምጡ፣ ከኛ ጋር የሚገናኝ ነገር የለውም። አሁን ኒኮቲካ ስትል የሰማሁት ይመስለኛል። ካልተሳሳትኩኝ፣ የደን ምንጣሮ ላይ ጨረታ አሸንፎ የገባ ነው። ስለዚህ እሱ የደን ምንጣሮ ላይ አሸንፎ ለገባው ስራ ከኢትዮጵያ ኤሌክትሪክ ኃይል ጋር የሚያስብል ህጋዊ የሚሆነ አገላለጽ አይደለም እኛ በቀጥታ ከድርጅቱ ጋር ነው እንትን ያለው ውል የገባ ነው። ስለዚህ በውሉ መሰረት ስራውን እንዲሰራልን ነው እ በማን ነው የምታሰራው? እንዴት ነው የምትመለምለው? እዛ ዲቴል ውስጥ አንገባም። ስለዚህ መጠየቅ የሚኖርብህ ከሆነ ኒኮቲካን ነው እንጂ ኢትዮጵያ ኤሌክትሪክ ኃይል ጋር የሚያገናኘው ነገር የለም። የዞኑ አስተዳዳሪ ምንድ ነው የሚሉት፣ የእናንተ ተቋም ከዚህ ተቋም ጋር ሆኖ ምልመላውን እንኳን አንድ ላይ እንዳደረጉ ነው የሚነግሩን መረጃ ያቀረቡና እንትን ይበሉ። እኛ እንደዚ አይነት ምንም አይነት ተሳትፎ እንደሌለን ግን ማረጋገጥ ይችላል። ማስረጃ ካለ ማስረጃ ይምጣና የኢትዮጵያ ኤሌክትሪክ ኃይል ሰራተኞች የሆኑት ኤክስ ዋይ ዜት ተብሎ ከበዛ ደረጃ መነጋገር እንችላለን። ግን ማስረጃ በሌለበት ሁኔታ የኢትዮጵያ ኤሌክትሪክ ኃይል ፕሮጀክት ስለሆነ ከሱ ጋር አብሮ መለመለ የሚለው ግን ትክክለኛ እንትን አደለን። ፈርዘር እንትን የሚል ከሆነ ጉዳዩን ምናልባት ወደ ህግን መውሰድ ይቻላል። የአሜሪካ ድምፅ ማብራሪያ እንደሰጡ የጠየቃቸው የኒኮቲካ ኮንስትራክሽንና ትሬዲንግ ባልደረባ አቶ ሙሉጌታ አለኔ ደግሞ ምላሽ ለመስጠት ቃል ገብተው ሲያበቁም በቀጠሩን ሰዓት ብንደውላቸውም ጥሪውን አያነሱም። ለደን ምንጣሩ ሥራ በሚል የተደረገውን የወጣቶችን ምልመናና ስምርት ከኢትዮጵያ ኤሌክትሪክ ኃይል በቀር እሳቸውን ጨምሮ ከክልል ጀምሮ ያሉ መንግስታዊ መስሪያ ቤቶችም ሆነ ባለሥልጣናት እንደማያውቁትና እንዳልመሩት አቶ ብርሃኑ አስታውቀዋል። 275 ወጣቶችን በምስራቅ ጎጃም ዞን ጎዛሚን ወረዳ አካባቢ አግቷል ያሉት ቡድን በነፍስ ወከፍ ለእያንዳንዳቸው እስከ 3000 ብር እንዲከፍሉ መጠየቁንም የጋርዱላ ዞን አስተዳዳሪው አቶ ብርሃኑ ኩናኖ ገልጸው ታጋቾችን ለማስለቀቅ ጥረት እያደረጉ እንደሆነ አመልክቷል። ጉዳዩን ለማጣራት በስልክ ያገኘናቸውና የፋኖ የጎጃም ዘመቻ መምሪያ ኃላፊ መሆናቸውን በስልክ የነገሩን መቶ አለቃ አበበ ሰው መሆን ጦራቸው የጠቀሱትን ወጣቶች በቁጥጥር ስር እንዳላዋለ ገልጿል። ለምንጣሮ ምናምን ሳይሆን የመከላከያ ሰራዊት አባል ናቸው። የመከላከያ ሰራዊት ናቸው፣ ልብስ ቀይረው እየሄዱ እያለ ከደብረ ማርቆስ ወደ አማኒኤል መስመር ማለት ነው። ፈንድ ቃል የሚተያዙት የመከላከያ ሰራዊት አባል ናቸው። እነሱ አስፈላጊ ከሆነ ቪዲዮ መላክ ይቻላል። ይሁንና ወጣቶቹ ለደን ምንጣሮ የሚንቀሳቀሱ ሰላማዊ ሰዎች ሳይሆኑም የመከላከያ ሰራዊትና የምልሻ አባላት ናቸውም ብሏል። መቶ ላይ ቃበበ ወጣቶቹ የመከላከያ ሰራዊት አባላት መሆናቸውን በምን አረጋገጣችሁ ለሚለውም ዋሽንግተን ዲሲ ለሚገኘው ባልደረባችን ጥያቄ ቀጣዩን መልሷል። የመከላከያ ሰራዊት አባል መሆናችን ሊያረጋግጥንበት ምክንያት አንደኛ ምንሻ የደብረ ማርቆስ ነዋሪ ከዚ በፊት በኢትዮ ኤርትራ ጦርነት የተሸለመ አሁን ምንሻን በማዋጋት አድማ በተና ከአድማ በተና ና ከመከላከያ ጋር መሆን እያዋጋ ያለ ሰው እሱ ነው። ይዟቸው እየመራ የነበር ሁሉም ልብስ ቀይረዋል። ተጨማሪ ደግሞ በአራት መኪና ነው ታጭኖ ነበር። የነበር የነፍሶ ወከፍ መሳሪያዎችን ታጥቋል። አንዳንዶች ሳንታጠቁ ስለዚህ ምንም እንትን የለውም። የመከላከያ ሰራዊት አባል ናቸው ሙሉ በሙሉ ማለት ነው። ከዚህ በተጨማሪም በቁጥጥር ስር የባባሉት ግለሰቦች ወቅታዊ ደህንነት ጉዳይ ቀጣይ ነው አክለዋል። እኛ የምርኮ በሚፈቅደው መልኩ ራሱን የቻለ እራሳችን የምርኮኛን የምናይዝበት ደንባለን። በዛ ደም ሰላማቸው፣ ጤንነታቸው ተጠብቆ ምንም ችግር ሳይደርስባቸው በጥሩ ሁኔታ ላይ ኒ ያሉት ምንም ችግር የለውም። በጉዳዩ ላይ የምስራቅ ጎጃም ዞን አስተዳደር ባለስልጣናትን ምላሽ ለማካተት ያደረግነው ሙከራም ስልካቸውን ስለማያነሱም ለማካተት አልተቻለም። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ ያሉ ግጭቶች በውይይት እንዲፈቱ ዩናይትድ ስቴትስ ዳግም ጥሪ ያቀረበች በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ የፖለቲካ ውይይት ለኢትዮጵያ ሰላም ብቸኛ መፍትሄ ነው ሲሉ ዳግም አሳስበዋል። በቅርቡ በዝቋላ ገዳም መነኮሳት አባቶች ላይ የተፈጸመውን ግድያ አምባሳደሩ አውግዘዋል። በግጭቶች መቀጠልና በሲቪሎች ግድያ አሳሳቢነት ላይ የተለያዩ አካላቶች የሚያወጡት መግለጫ ትኩረት እያጣ እንደመጣ የገለጹት የኢትዮጵያ የሰብአዊ መብቶች ድርጅት ህብረት ዲሬክተር መሱድ ገበየው በጉዳዩ ላይ ውይይት እንዲደረግም ጠይቀዋል። በኢትዮጵያ ለማድረግ የታቀደው ሀገራዊ ምክክርን በማያባሩ ግጭቶች እየተፈተነ እንደሆነ የገለጹት የምክክር ኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ በግጭት ላይ ያሉ አካላትን ለማነጋገር ጥረት እየተደረገ መሆኑን አስታውቀዋል። ኬኔዲ አባተ ዘገባ አለው። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በኢትዮጵያ ያሉ ግጭቶች ከፖለቲካዊ ውይይት ውጭ መፍትሄ እንደሌላቸው አሳሰቡ። ባለፈው ሳምንት እሁድ የካቲት 24 ቀን በተከበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ 11ኛ ዓመት በአለሲመት ላይ እንደተገኙ አምባሳደሩ ጠቅሰው በቅርቡ በቢሾፍቱ አቅራቢያ በሚገኘው የዝቋላ ገዳም በተገደሉት አራት መነኮሳት የተሰማኝን ሀዘን ገልጫለሁ ብለዋል። አምባሳደሩ በኤምባሲው የማኅበራዊ ትስስር ገጾች ላይ ባስተላለፉት መልእክት ዩናይትድ ስቴትስ በሰላማውያን ዜጎች ላይ የሚፈጸሙ ግድያዎችን እንደምታወግዘው ሁሉ የሃይማኖት አባቶችንና የሲቪል ምዕመናንን ግድያም ታወግዛለች ሲሉ አክለዋል። አሁንም የፖለቲካ ውይይት ለኢትዮጵያ ሰላም ብቸኛው መፍትሔ እንደሆነ እናሳስባለን ብለዋል። አምባሳደር ኤርቪን ማሲንጋ በትናንቱ መልእክታቸው በኢትዮጵያ የሚታዩ ግጭቶችና የሰላማውያን ሰዎች ግድያ አሳሳቢ እንደሆኑ መቀጠላቸውን የገለጹት የኢትዮጵያ የሰብአዊ መብቶች ድርጅቶች ህብረት ዲሬክተር መስኡድ ገበየው ዩናይትድ ስቴትስን ጨምሮ የተለያዩ የውጭና የአገር ውስጥ አካላት ተደጋጋሚ የሰላማዊ መፍትሄ ጥሪዎችን ቢያቀርቡም ተፈጻሚ እየሆኑ አይደሉም ብለዋል። ለዚህም መንግስትን ቀዳሚ ተጠያቂ አድርገዋል። የህብረቱ ዲሬክተር አቶ መስዑድ አንገብጋቢ ናቸው ባሏቸው ጉዳዮች ላይ አስቸኳይ መፍትሄ ለማፈላለግ የባለድርሻ አካላት ውይይት እንደሚያስፈልግም ጨምረው አመልክተዋል አባቶችን እና የእምነት ተቋማት ላይ የሚደርሱ ጥቃቶችን ጨምሮ ከዛ ጎን ለጎን ደግሞ አሁን ለምሳሌ አማራ ክልል ያለውን በኦሮሚያ በሌሎችም አካባቢ ባለው ግጭት ምክንያት የንጹሀን ህይወት የአካል ጉዳት እንዲሁም ደግሞ ንብረት ውድመት የመሳሰሉት ነገሮች እና በጣም መጠነ ሰፊ የሆኑ የመፈናቀል የመሳሰሉት ጉዳዮች በጣም አሳሳቢ መሆናቸውን የዓለም አቀፉ ማህበረሰብ ኤምባሲዎችን ጨምሮ ለምሳሌ የአሜሪካ ኤምባሲ በቅርቡ ያወጣውን ማየት እንችላለን። ብዙዎች በጣም እንደሚያስጨንቃቸው እንደሚያሳስባቸው መፍትሄ መምጣት እንዳለበት በተደጋጋሚ ያነሳሉ። እኛም ባገኘናቸው አማራጮች ሁሉ ሁሉም የራሳቸው የመሰላቸውን ያስቀምጣሉ። ግን በየቀኑ አዳዲስ ክስተቶች የተፈጠሩ በጣም የሚያሳስብ ደረጃ ላይ በመድረሱ ምክንያት እንደ መፍትሄ እኔ መደረግ አለበት እና ቢደረግ ብዬ የማስበው አንዳንዶቹ አሁን በተጀመረ የሀገራዊ ምክክር ወይ ደግሞ ሊመጣ በታስበው በሽግግር ፍትህ ወይ ደግሞ በምርጫ እና በመሳሰሉት የፖለቲካ ሂደቶች መፍትሄ ለማግኘት ጊዜ የማይሰጡ እጅግ አንገብጋቢ የሆኑ በአስቸኳይ መቆም ያለባቸው ተከታታይነት ያላቸው የመብት ጥሰቶች አሉ። እነሱን ለመፍትሄ ለመስጠት የሚመለከታቸው ባለድርሻ አካላት መንግስትም ቁጭ ብሎ፣ የፖለቲካ ፓርቲዎችም ቁጭ ብለው፣ ሲቪል ሶሳይቲዎችም ቁጭ ብለው የሚነጋገሩበት አስቸኳይ የሆኑ መነጋገሪያ መድረኮች መፈጠራቸው አስፈላጊ ነው ብዬ አምናለሁ። ግጭቶች በኢትዮጵያ ለማድረግ ለታቀደውም አገራዊ ምክክር እንቅፋት ሆነው መቀጠላቸውን የገለጹት ደግሞ የኢትዮጵያ አገራዊ ምክክር ኮሚሽን ቃል አቀባይ አቶ ጥበቡ ታደሰ ናቸው። ግጭቶቹ ቢያንስ ጊዜያዊ መፍትሄ አግኝተው የምክክሩ ሂደት እንዲቀጥል ጥረት እየተደረገ እንዳለም ጠቁመዋል። በግጭት ውስጥ ያሉ ወገኖች መንግስትንም ጭምር ማለት ነው፣ በተቻለ መጠን ወደ ግጭት የገቡባቸውን ነገሮች በተለያዩ አማራጮች በመፍታት ከኢትዮጵያ መንግስት ኃይሎች ጋር የሚፋለሙ የታጣቂ ኃይሎች አመራሮችን ለማግኘት ኮሚሽኑ ያደረገው ጥረት ስለመኖሩ ላነሳንላቸው ጥያቄ ቃል አቀባዩ ተከታዩን ምላሽ ሰጥተዋል። ኢትዮጵያ እየተካሄዱ ያሉ በትጥቅ የተደገፉ ግጭቶች በርካታ ሰብአዊና ቁሳዊ ጉዳቶችን እያስከተሉ ቀጥለዋል። በኦሮሚያ ክልል ያለውን ግጭት በሰላም ለመፍታት ተጀምሮ የተቋረጠው ድርድር እንዲቀጥል ሁኔታዎችን ለማመቻቸት ዝግጁነቷን የገለጸችው ዩናይትድ ስቴትስ በፋኖ እና በመንግስት መካከልም የሰላም ንግግር እንዲጀመር መጠየቋን በቅርቡ መግለጹ ይታወቃል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ ቀደም ደግሞ የምናልፈው በዚህ በዩናይትድ ስቴትስ ስላለ አንድ ጉዳይ ነው። የቀጥታ ስርጭት ነው የሚኖረን። በሚሊዮኖች የሚቆጠሩ አሜሪካውያን ሱፐር ቱስዴይ ተብሎ በሚጠራው በዚህ ቀን በቅድመ ምርጫ ሂደት ለመሳተፍ ወደ ምርጫ ጣቢያዎች ያመራሉ። ባልደረባችን እንግዱ ወልዴ በዋሽንግተን ዲሲ አቅራቢያ በቨርጂኒያ ግዛት አርሊንግተን ከተማ ባለ አንድ የምርጫ ጣቢያ ይገኛል። ጤና ስጥልኝ እንግዱ፣ እንዴት ነህ? ጤና ይስጥልኝ ሄደን። እንደምን አመሻችሁ አድማጮቻችን እና ተመልካቾቻችን። እሺ እንግዲህ እንግዲህ በቀጥታ ወደ ጉዳያችን ነው የማመራው። ሱፐር ቱስዴይ ማለት ምን ማለት ነው? ከሌሎቹ የቅድመ ምርጫ ሂደቶችስ ልዩ የሚያደርገው ነገር ምንድን ነው? በጣም ጥሩ ሱፐር ቱስዴይ ልዩ ማክሰኞን ብለው የቅድመ ምርጫ ሂደቱ አካል ነው። ባለፈው ወር ከአንድ ወር በፊት የጀመረው የአይዋ ካውከስ ከዛም የኒያምሽር ፕራይመሪ አካል ነው። እስከሚቀጥለው ሰኔ ድረስ ይህ የቅድመ ምርጫ ሂደት ይቀጥላል። ነገር ግን ለምንድን ነው ይህ የተለየ ማክሰኞ የሆነው ከተባለ በርካታ ክፍለ ግዛቶች ወደ አስራ ስድስት የሚሆኑ ክፍለ ግዛቶች በሰላማዊ ውቅያኖስ የምትገኘውን አሜሪካን ሳሞዋ የምትባለውን ትንሽ ደሴት ጨምሮ በርካታ ቁጥር ያላቸው ግዛቶች የሚሳተፉበት በአንድ ቀን ድምፅ የሚሰጡበት ቀን በመሆኑ ነው። በዚህ ምርጫ የእጩዎቹ ዋና ትኩረት የሚሆነው ህዝቡ ከሚሰጠው ድምጽ በተጨማሪ በየግዛቱ በየምርጫ ክልሉ ያሉ ተወካዮችን ድምጽ ማግኘት ነው። እነዚህ ተወካዮች በመላው አገሪቱ በየፓርቲያቸው የሚገኙ ናቸው። ለምሳሌ ሪፐብሊካን ፓርቲ 2429 የሚሆኑ ተወካዮች በመላ አገሪቱ አሉት። የዲሞክራቶቹ ደግሞ 3934 የሚሆኑ ተወካዮች አሉት። የዋና ተወዳዳሪዎቹ ዋና ትኩረት የነዚህን ተወካዮች ድምፅ ማግኘት ነው። የፓርቲውን ውክልና ለማግኘት ሪፐብሊካን እጩ 1215 ድምፅ ያስፈልገዋል። የህዝቡ ድምፅ ሳይሆን የተወካዮች ድምፅ። የዲሞክራቶቹ ደግሞ 1968 ድምፅ ያስፈልገዋል። ዛሬ ወደ 1420 የሚሆኑ በሪፐብሊካን ወገን የቀረቡ ተወካዮች አሉ። በዲሞክራቶቹ ደግሞ 865። እንግዲህ እነዚህ ቁጥሮች ናቸው። ዛሬ ብቻ የቆረጡት የቀረቡት የተወካዮች ቁጥር ነው ሱፐር ቲውስዴን ልዩ የሚያደርገው። ወደ ፓርቲዎቹና መሪ እጩዎቹ ስንመለስ እስካሁን ድረስ በተደረገው የቅድመ ምርጫ ሂደት የቀድሞ ፕሬዚደንት ትራምፕ 273 ድምጽ ሲኖራቸው ኒኪ ሄሊ ደግሞ በ በረጅም ርቀት 43 የተወካዮች ድምፅ ብቻ ይዘው ይታያሉ። ኒክ ሄሊ በሌላ ሁኔታ ውስጥ በቀደምለት በተደረገው በዋሽንግተን ዲሲ በተደረገው የሪፐብሊካኖች ቅድመ ምርጫ የሪፐብሊካን ፓርቲ ያላቸውን 19 ወኪሎች በሙሉ ጠቅልለው ወስደዋል። የቀድሞ ፕሬዚደንት በዋሽንግተን ዲሲ ምንም ድምፅ አላገኙም። እዚህ ባለንበት ዋሽንግተን ዲሲ አርሊንግተን በዚህ ግዛት ቨርጂኒያ ወደ አርባ ስምንት የሚሆኑ የሪፐብሊካን ተወካዮች ለፉክክር ቀርበዋል በዲሞክራቶቹ በኩል ደግሞ ወደ ዘጠና ዘጠኝ ይሆናሉ እንግዲህ የተወዳዳሪዎቹ ዋና ትኩረት የእነዚህን ተወካዮች አብላጫ ድምጽ አግኝቶ የፓርቲው ተወካይ ለመሆን ነው ሱፐር ቹስዴን ደግሞ የዛሬውን ቀን ልዩ የሚያደርገው በርካታ ግዛቶችና በርካታ የተወካዮችን ድምጾች ለፍክክር በመቅረባቸው ነው እሺ እንግዲህ እንግዲህ የአሜሪካ ጠቅላይ ፍርድ ቤት ከምርጫው ጋር የሚገናኝ አንድ ውሳኔ በትላንትናው እለት ወይም ደግሞ ትላንትና ሰኞ አስተላልፎ ነበር። ይህም የቀድሞ ፕሬዚዳንት ዶናልድ ትራምፕን በምርጫ የመሳተፍ ሁኔታ መፍቀድና ለመፍቀድ ላይ የሚያተኩር ነው። ይህንን የፍርድ ቤት ውሳኔ በተመለከተ አንተ የምታካፍለን መረጃ አለን? በጣም ጥሩ። በትናንትናው እለት የአሜሪካ ጠቅላይ ፍርድ ቤት ታሪካዊ የሚባል ውሳኔ ሰጥተዋል። ይህም ምንድነው ከሶስት አመታት በፊት በጥር ስድስት ቀን 2021 ዓ ም እንደ ፈረንጆቹ አቆጣጠር ነው። የቀድሞውን የምርጫ ዋናውን ውጤት የማጽደቅ ሂደት የአሜሪካ ኮንግረስ በማካሄድ ባለበት ወቅት የፕሬዚደንት ትረምፕ ደጋፊዎች በምክር ቤቱ ላይ ጥቃት ፈጽመዋል፣ አመፅም አነሳስተዋል። በዚህ ምክንያት ደግሞ ፕሬዚደንት ትራምፕም ውስጥ ተሳትፎ አላቸው፣ በሚል በርካታ ግዛቶች ፕሬዚደንት ትራምፕ በግዛቶቻቸው ምርጫ መሳተፍ የለባቸውም የሚል ክስ በየግዛቶቹ ቀርቦባቸው ነበረ። ከነዚህ ከቀረበባቸው ክፍለ ግዛቶች ውስጥ በኮሎራዶና በሜይን ያሉ ጠቅላይ ፍርድ ቤቶች በግዛቶቹ እንዳይሳተፉ ወሰኑ። የኮሎራዶ ውሳኔ የፕሬዚዳንት ትራምፕ ጠበቆች ጉዳዩን ይዘው ወደ አገሪቱ ጠቅላይ ፍርድ ቤት አመጡት። ባለፈው ወር መጀመሪያ ላይ ትናንትና፣ ፍርድ ቤቱ የቀድሞ ፕሬዚዳንት ትራምፕ በምርጫው ላይ መሳተፋቸውን መቀጠል ይችላሉ። በአንድ ግዛት ውስጥ የሚወሰን ውሳኔ የአንድ ግዛት ጠቅላይ ፍርድ ቤት በአጠቃላይ በፌዴራል ደረጃ ለሚወዳደር እጩ እሱን በህግ ማንገድ አይችልም ያንን ማድረግ የሚችለው የአገሪቱ ተወካዮች ምክር ቤት ነው በሚል ፕሬዚደንት ትራምፕ ውድድራቸውን እንዲቀጥሉ ወስኗል እና በዚህም መሰረት ዛሬ ፕሬዚደንት የቀድሞ ፕሬዚዳንት ውድድራቸውን ቀጥለዋል ማለት ነው መልካም እሺ እንግዱ ቀጣዩ ሂደት ወይም ደግሞ ከሱፐር ቱስዴ በኋላ ምንድን ነው እሱ የሚጠበቀው በጣም ጥሩ ከወራት በፊት የተጀመረው የዚህ የቅድመ ምርጫ ሂደት እስከ መጪው ሰኔ ድረስ ይቀጥላል። ዛሬ ዋናው ቀን ነበር። እስካሁን ድረስ ያላደረጉ ግዛቶች ማድረጋቸውን ይቀጥላሉ። ከዛ በኋላ ወደ በጋው ስንቃረብ ወይም በጋው ስንደርስ ሁለቱም ፓርቲዎች ዋናውን ኮንቬንሽን ያደርጋሉ። በዚህም ኮንቬንሽን ቅድም ያነሳናቸው ተወካዮች የሚባሉት ዴሊጌትስ የሚባሉት በየፓርቲያቸው ለሚወክላቸው ይወክለናል ለሚሉት ድምጽ ይሰጣሉ። እንደገና በይፋ ድምጽ ይሰጣሉ። በዛን ወቅት ነው ሁለቱም ፓርቲዎች ይህ ግለሰብ ነው የሚወክለን የሚለውን የመጨረሻውን ውሳኔ የሚሰጡት ማለት ነው። በዚህም የአሜሪካ ፕሬዚደንታዊ ምርጫ በይፋ ይጀመራል። በቴሌቪዥን የሚካሄዱ ግልጽ ክርክሮች ይኖራሉ፣ ዘመቻዎች ይኖራሉ። ክርክሩን በተመለከተ ግን እስካሁን ድረስ በተካሄዱት የቀድሞ ምርጫ ክርክሮች በቴሌቪዥን የተካሄዱት ላይ የቀድሞ ፕሬዚዳንት ዶናልድ ትራምፕ አልተሳተፉም በዚህ በዋናው ወደ ዋናው ምርጫ በምንገባበት ወቅት ግን ይሳተፉ እንደሆነ ጊዜው ሲመጣ የምናየው ይሆናል። እሺ እንግዲህ አመሰግናለሁ እንግዱ በዚህ በዋሽንግተን ዲሲ አቅራቢያ በቨርጂኒያ ግዛት አርሊንግተን ከተማ በመሆን የስለ ሱፐር ቱስዴይ ምርጫ ከምርጫ ጣቢያ ስላደረስከ መረጃዎች አመሰግናለሁ። አድማጭ ተመልካቾቻችን ወደ ሌላ መሰናዶች እናልፋለን። አመሰግናለሁ። አመታዊው ዓለም አቀፍ የጀግና ሴቶች ሽልማት በዋይት ሀውስ ቤተ መንግስት በተለያዩ የዓለም ሀገሮች ለሰብአዊ መብቶች ና ለሴቶች መብቶች ከብሬታ የታገሉ ሴቶች ትላንት ሰኞ በዋይት ሀውስ ቤተ መንግስት በተከናወነ ስነ ስርአት ተከብረዋል። የዘንድሮ እንደ ኤሮፓን አቆጣጠር ሁለት ሺ ሀያ አራት አመተ ምረት የዓለም አቀፍ ጀግና ሴቶች ሽልማት ስነ ስርአትን የተከታተለችው የአሜሪካ ድምጿ ቬሮኒካ ባልደ ይቅርታ ቬሮኒካ ባልደራስ ኤግሊሲያስ ናት። ቆንጅታዬ እንደሚከተለው መሰናደውን ታቀርብልናለች። በቀዳማዊት እመቤት ጂል ባይደን እና በውጭ ጉዳይ ሚኒስትር አንቶኒ ብሊንከን አስተናጋጅነት ትናንት ሰኞ በዋይት ሀውስ ቤተ መንግስት በተከናወነው ስነ ስርአት የዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች ተከብረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንዲህ ሲሉ የተሸላሚዎቹን ስራ አድንቀዋል። They're advocating for domestic workers in Bangladesh and people with disabilities in Afghanistan. በባንግላዴሽ ለቤት ውስጥ ሰራተኞች በአፍጋኒስታን ለአካል ጉዳተኞች የሚሟገቱ፣ ዩጋንዳ ውስጥ ሙስናን የሚያጋልጡ፣ ጃፓን ውስጥ ጾታዊ ወከባን የሚዋጉ፣ በቦዝኒያና ሄርዘጎቪና በተደፈሩ ሴቶች ለተወለዱ ህጻናት የሚሟገቱ፣ በቤላሩስ ለዲሞክራሲ የሚታገሉ ናቸው። ቀዳማዊት እመቤት ጂል ባይደንም በበኩላቸው እንደነዚህ ተሸላሚዎች ያሉ ጀግና ሴቶችን ድምጽ ከፍ ማድረግ እጅግ አስፈላጊ ነው ብለዋል። የእናንተ የጀግንነት ክንዋኔ ሌሎችም በትልቅም ሆነ በአነስተኛ ደረጃ በየራሳቸው ለመስራት እንዲነሳሱ ያበረታታቸዋል። የእናንተ ድምፅ ለፍትህና ለነጻነት እንድንቆም የሚያበረታታን መዝሙር ሆኖ በውስጣችን ይናኛል። ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሉች ናቸው። ከዘንድሮ የዓለም አቀፍ ጀግና ሴቶች ሽልማት አሸናፊዎች መካከል አንዷ ኢራናዊቱ ታጋይ ፋሪባ ባሉች ናቸው። በአሜሪካ ድምፅ ዘጋቢ ሪፖርት የተሰራላቸው ባሎች የተገፋው የባሎቺ ብሔረሰብ አባል ሲሆኑ በኢራን ሲስታን እና ባሎቺ ስታን ክፍላተ ሀገር ያለውን የሰብአዊ መብት ቀውስ በሚፈጸምባቸው የማስፈራራት አድራጎት ሳይበገሩ ያጋለጡ ሴት ናቸው። ሌላይቱ ተሸላሚ ጋምቢያዊቱ ፋቱ ባሌ የሴቶች ግርዛትን ለማስቆም ስላደረጉት ትግል በስነ ስርዓቱ ላይ እንዲህ ሲሉ ተናግረዋል። እንደ አውሮፓውያን አቆጣጠር በ2030 የሴቶች ግርዛት ሙሉ በሙሉ እንዲወገድ የተባበሩት መንግስታት ድርጅት የዘላቂ ልማት ግብ ውስጥ ኢላማ ተይዞለታል። ነገር ግን በዚህ በያዝ ነው በ2024 ዓመተ ምህረት ብቻ በዓለም ዙሪያ ለግርዛት የተጋለጡ አራት ነጥብ አራት ሚሊዮን ልጃገረጆች አሉ። አስራ አንዱ የዘንድሮ የጀግና ሴቶች ተሸላሚዎች በአካል ተገኝተው የተሸለሙ ሲሆን ኪዩባዊቱን ማርታ ቢያትሪስ ሮኪ ካቤሎን የኪዩባ መንግስት ከሀገር እንዳይወጡ ስለከለከለ በስነ ስርአቱ ላይ ተገኝተው ሽልማታቸውን መቀበል አልቻሉ። ባለፈው አመት በኒካራጓ ከእስር ከተለቀቁ የፖለቲካ እስረኞች መካከል የሆኑት ዘጠኝ ሴቶችን ሥራ በሌሉበት የዋይት ሀውስ የፖለቲካ ስትራቴጂና ድጋፍ ሰጪ ክፍል ዳይሬክተሯ ኤሚ ሩዊዝ ተናግረው ተናግረውላቸዋል። ሁሉም ደከመን ሳይሉ ራሳቸውን ለአደጋ አጋልጠው ሙስናን፣ ጭቆናን፣ አድሎንና ወከባን ተቃውመው የታገሉ ናቸው። ተሸላሚዎቹ በዩናይትድ ስቴትስ ቆይታቸው በከፍተኛ የፖሊሲ ስብሰባዎችና የአደባባይ ዝግጅቶች ላይ የሚሳተፉ ሲሆን፣ ወደ ካሊፎርኒያ ሎስ አንጀለስ ከተማ ተጉዘው ከአሜሪካውያን አቻዎቻቸው ጋር ይወያያሉ። የነበራችሁ አድማጭ ተመልካቾቻችን በዘገባው አጋማሽ ስላጋጠመው የድምጽና የምስል ችግር ይቅርታ እንጠይቃለን። ዘገባውን የቪኦኤ አምሃሪክ ፌስቡክ ገጽ ላይ በመግባት እንድትከታተሉት በአክብሮት እንጋብዛለን። የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በጋዛ ለስድስት ሳምንታት ለሚቆይ የተኩስ አቁም ስምምነት ያላቸውን ድጋፍ ትላንትና ሰኞ በድጋሚ ገልጸዋል። ግጭቱ አምስተኛውን ወር ያስቆጠረ ሲሆን ሃሪስ ከእስራኤል የጦር ካቢኔ ከፍተኛ አባል ጋርም ተገናኝተዋል። ተንታኞችና ተቃዋሚዎች ግን ግጭቱን ለመፍታት የሚደረጉ ድርድሮች የባይደን አስተዳደር ሊገልጻቸው በማይፈልጋቸው ነጥቦች ላይ የተመሰረቱ በመሆናቸው ዋይት ሀውስ የረመዳን ጾም ከመግባቱ በፊት ባስቀመጠው ቀነ ገደብ ከስምምነት ላይ ላይደረስ ይችላል ብለዋል። የአኒታ ፓውልን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። የእስራኤላውያን ጥቃቶች ጋዛን ኢላማ ሲያደርጉ የተኩስ አቁም የሚለው የፍልስጤማውያን ለወራት ሲጮኸለት የነበረው ቃል ነው። እንደ ኢሮፓ አቆጣጠር ጥቅምት ሰባት የፍልስጤማውያን ሚሊሻዎች እስራኤል ውስጥ ዘልቆ በመግባት ያካሄዱትን የግድያ ዘመቻ ተከትሎ ግጭት ከተቀሰቀሰ ወዲህ ባለፈው ቅዳሜና እሁድ የእስራኤልና ሐማስ ኃይሎች ጠመንጃቸውን እንዲያወርዱ በይፋ ጥሪ ሲያሰሙ ከባይደን አስተዳደር መካከል ምክትል ፕሬዚደንት ካማላ ሀሪስ የመጀመሪያዋ ባለስልጣን ናቸው። በጋዛ ካለው ከፍተኛ ስቃይ አንጻር ቢያንስ ለሚቀጥሉት ስድስት ሳምንታት አፋጣኝ የተኩስ አቁም ስምምነት ሊኖር ይገባል። ይህ አሁን ጠረጴዛ ላይ ያለ ጥሪ ነው። ይህ ስምምነት የሚመጣው ከቅድመ ሁኔታዎች ጋር ነው። ትናንት ሰኞ የዋይት ሀውስ ባለሥልጣናት ለጋዜጠኞች እንደተናገሩት ሐማስ አሁንም ታጋቾችን መልቀቅ ጨምሮ እስራኤል ያቀረበችውን ጥያቄ እያሰላሰለ ነው። አስተዳደሩ ስለ ድርድሩ ዝርዝር ጉዳዮች ለመነጋገር ፈቃደኛ አልሆነም። በጋዛ ዕጣ ፈንታ ላይ የሚደረገው ይህ ክርክር በሕዝቡ ዘንድ በይፋ የሚታወቅ ነው። ትናንት ሰኞ ሐሪስ ከእስራኤል የጦርነት ካቢኔ አባል ጋር ሲገናኙ ጥቂት የተቃዋሚ ሰልፈኞች ቅሬታቸውን ለመግለጽ ከዋይት ሀውስ ደጅ ተሰብስ ሰብስበው ነበር ከእነዚህ መካከል ከአሜሪካ ፍልስጤማውያን ሴቶች ማህበር ሞና ሳዲቅ ተኩስ አቁም እና ከዚያስ ለስድስት ሳምንታት ያ ትክክል አይደለም የተኩስ አቁም ሲባል የተኩስ አቁም ነው ሙሉ ለሙሉ የተኩስ አቁም ምናልባት ዝም ብለው ለምርጫው ጊዜ መግዛት ፈልገው ይሆናል ይህ ጨዋታ ነው አንቀበለውም ተንታኞች ሐሪስ እጅግ ወሳኝ የሆነውን ቃል በእሳቸው ደረጃ መናገራቸው ጠቃሚ ቢሆንም ንግግራቸው የሚያስከትላቸው ቅድመ ሁኔታዎችም አሉ ይላሉ። ከኩዊንስ የመንግስታዊ ኃላፊነት ተቋም ምክትል ስራ አስፈጻሚ ትሪታ ፓሪስ ይህን ይገልጻሉ። ነገሩን እንዴት አድርገው እንዳስቀመጡት ማየቱም አስፈላጊ ነው። ምክንያቱም አስተዳደሩ ለተወሰነ ጊዜ ነው የተኩስ አቁም እንፈልጋለን ሲል የቆየው። ያንን ሲሉ ግን በተወሰነ የስምምነት ውል ውስጥ ብቻ ነው ተግባራዊ እንዲሆን የሚፈልጉት። የእሳቸው ጥሪ ያንን መድገም ብቻ ከሆነ ከንግግሩ ጠቃሚ ነገር አለ ቢባል ከከፍተኛ የአስተዳደሩ ባለስልጣናት መካከል ለመጀመሪያ ጊዜ ግጭቱ በሁለቱም ወገኖች ላይ ስላስከተለው ነገር ያለውን ርኅራኄና አዘኔታ በትክክልና በአግባቡ መግለጹ ብቻ ነው። ዋይት ሀውስ ራሱ አሁንም የሚጠይቀው ሌላ ጥያቄ አለ። ራሱ በሽብርተኝነት የፈረጀው የሃማስ ቡድን በአስር ሺዎች የሚቆጠሩ ሰላማዊ ሰዎች የሞቱበትን ጥቃት ለማቆም ይስማማ ይሆን? አሁንም ከኩዊንሲ የመንግስታዊ ኃላፊነት ተቋም ምክትል ስራ አስፈጻሚ ትሪታ ፓሪስ በአስተዳደሩ እስካሁን ከተገለጹት ጥያቄዎች ለስድስት ሳምንት የተኩስ አቁም ስምምነት ሐማስ ታጋቾችን ሙሉ ለሙሉ እንዲመልስ የቀረበው ጥያቄ ተቀባይነት የማግኘቱን ነገር አጠራጣሪ ሆኖ አግኝቸዋለሁ። ምክንያቱም የተዋጉበትንና ያላቸውን ነገር ሁሉ ቋሚ መንግስት ከመሆን ይልቅ ለጊዜያዊ ነገር ብለው አሳልፈው ይሰጣሉ ማለት ነው። በጣም ግራ የሚያጋባና አስቸጋሪ የሚሆን ይመስለኛል። በቅዱስ የረመዳን ጾም ወር ሲጀመር ሁኔታዎች ይጠራሉ ወይስ የበለጠ ተኩስ ይኖራል? በዘገባው የተነሳ ጥያቄ ነበር። የተከበራችሁ አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናዷችንን ነው። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ እንዲሁም ደግሞ ፍሪኩዌንሲዎች በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ለምሽቱ የያዝናቸው የመጀመሪያው ክፍል ዘገባዎች ተጠናቋል። የሁለተኛው ክፍል የመጀመሪያው ዘገባ ትምህርት ላይ ያተኩራል። ግጭቶች በቀጠሉባቸው የአማራና የኦሮሚያ ክልል አካባቢዎች የሚገኙ ትምህርት ቤቶች መምህራንና ተማሪዎች የግጭቱ ተሳታፊዎች የሕዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጸኑ። የአሜሪካ ድምጽ ያነጋግራቸው በግጭቶቹ አካባቢዎች የሚገኙ መምህራንና ተማሪዎች በማያባሩ ውጊያዎች የተነሳ የትምህርት ቤቶቻቸው የመማር ማስተማር ይዞታዎች መዳከማቸውንና የወደሙትንም መልሶ ለማቋቋም ስራው አዳጋች እንደሆነባቸው አስታውቀዋል። ከትምህርት ገበታቸው የሚሩቁ ተማሪዎች ቁጥር በየጊዜው እየጨመረ እንደሆነ ጠቁመው ረሃብና፣ በትምህርት ሰዓት የሚያንዣብቡ ድሮኖችም የተማሪውን አካልና መንፈስ እየጎዱ ናቸው ሲሉ አመልክተዋል። በዚህ ዙሪያ የተሰናዳው የምሽቱ የትምህርት ዘገባ ይቀጥላል። ተማሪ አዲሱ አበበ በሰሜን ወሎ ዞን ከራያ ቆቦ ወረዳ በስተ ምዕራብ 30 ኪሎ ሜትር ርቀት ላይ በምትገኘው ተኩለሽ ከተማ የሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ ነው። ትምህርት ቤታቸው በጦርነት በመውደሙ የክፍል ፈተና የሚፈተኑት በጥቁር ሰሌዳ ላይ እየተጻፈ እንደሆነ አዲሱ ይናገራል። አዲሱ የሚማሩበት የተኩለሽ ትምህርት ቤት ቀድሞ በህወሀትና በፌዴራል መንግስቱ አሁን ደግሞ በፋኖ ታጣቂና በመንግስት መካከል በሚደረገው ግጭት የተነሳ ይዞታው ከጊዜ ወደ ጊዜ እየተዳከመ እንደመጣ መምህራን ያስረዳሉ። ተማሪ አዲሱም ያለው ሁኔታ ተስፋ አስቆራጭ ነው ይላል። ተማሪ ከተባለ ሀያ ተማሪ ነው። ከዛ በላይ ተማሪውም ቴክኒክ። ስለዚህ ቀንሶ ሌላው የተኩለሽ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪ የሆነው ግርማ የመልቀቂያ ብሔራዊ ፈተናን ለመውሰድ የሚያበቃ የትምህርት ግብአትም ሆነ ሰላማዊ የመማር ማስተማር ሂደት አለመኖሩን ይገልጻል። በተለይም በትምህርት ሰዓት የሚያንዣብቡት ድሮኖች የተማሪውን መንፈስ ከሚያውኩ ዋና ዋና ነገሮች ተጠቃሾቹ እንደሆኑ ያስረዳል።

ከትግራይ ክልል ተዋሳኝ በሆነውና ግጭቶች የቀጠሉበት የአማራ ክልል በአስቸኳይ አዋጅ ጊዜ ስር በመሆኑ ትምህርት ቤቱ መልሶ ለማቋቋም አዳጋች እንዳደረገባቸው የሚገልጹት ደግሞ የትምህርት ቤቱ ርዕሰ መምህር አቶ እሸቱ ሙላው ናቸው። ትምህርት ቤቱ በጦርነቱ በነበረበት ሰዓት ላቦራቶሪዎቹ፣ ላይብረሪዎቹ፣ የአይሲቲ ሪሶርስ ማዕከሎቹ በሙሉ ተዘርፈዋል፣ ወድመዋል። የተማሪ መቀመጫ ብቻ ነው ያለው ተማሪው ሁለት ሺ አስራ አምስት ላይ የተማሩ ተማሪዎች የአገር አቀፍ የአስራ ሁለተኛ ክፍል የዩኒቨርሲቲ መግቢያ ፈተና ተፈትነዋል። ያው ዞሮ ምንም በሌለበት ላይ በመማራቸው ያመጡት ውጤት እጅግ በጣም ዝቅተኛ ነው። ያው የጦርነቱ ጉዳት ተማሪዎች ውጤት እንዲቀንሱ አድርገዋል። ተማሪዎች በትምህርቱ ተስፋ እንዲቆርጡ አሁን ባለው ሁኔታ ራሱ ትምህርት ይጀምረናል። ኦልሞስት መጽሐፍ የላቸውም፣ ግባት አልተሟላም። ያው መምህራኖቹ ብቻ ናቸው ያሉት። ትምህርቱ እንዲህ እያለ እየተቆራረጠ ያለበት ሁኔታ ነው ያለው። ተማሪዎች ተረጋግተው እየተማረው አይደለም። የጦርነት ቀጠን አካባቢ ስለሆነ ተማሪዎች ለትምህርቱ ሳይሆን ስንሸከፍ ህይወታችንን እናጣለን ሌላ ቦታ ላይ ይህንን ነገር ተከስቷልና እኛም እንዲህ እንሆናለን የሚል ከመመራኖቹም ጨምሮ እየተጨነቁ ነው የሚያስተምሩ። በተመሳሳይ በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ዞብል ከተማ የዞብል ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ ግርማ ሞገስ ውዱ ቀድሞ በነበረው ግጭት ትምህርት ቤታቸው መውደቡን ገልጸዋል። በትምህርት ቤቱ በአሁኑ ሰዓት በትምህርት ገብታል ተመልሳቸው የቀጠሉት ሁለት መቶዎቹ ብቻ ናቸው ብለዋል። ትምህርት ቤቱ በጣም ጉዳት ላይ ነው ይጀምር በሰሜኑ ጦርነትም ብዙ ውድመት ደርሶበታል። ለመማር ማስተማር የሚጠቅሙ ብዙ ማቴሪያሎች ወድመዋል። ከጦርነቱ ማግስት ያው እንግዲህ ተነስቶ ዝም ብሎ አሁን ተማሪና መምህር መገናኘት ነው እንጂ ሌላው ነገር ያው እንደወደመ ነው። ምንም ነገር የለውም። እዚያው አካባቢ መጀመሪያ ፋኖዎቹ ነበሩ። እነሱ እያሉ ነው አስፈቅደን። እኛ ከእናንተ ጋር ግንኙነት የለና ኃላፊነቱን አንወስድም፣ ግን ገብተን እናስተምራለን ካላችሁ መጀመር ትችላላችሁ አሉና፣ እነሱ እያሉ ነበር የጀመርነው። ያው አሁንም በኋላም መከላከያ ገባ። ፊት ደህና ነበር እነሱ እያሉ ማለት ነው። መከላከያው ከገባ በኋላ ግን እዛው አካባቢ ሆነው ስለሚተኩሱ በመማር ማስተማሩ ዙሪያ ላይ በጣም ከባድ ችግር አለ። ከባድ መሳሪያ ይተኮሳል፣ ምን ይባላል፣ በዛ መካከል ተማሪው፣ ማህበረሰቡ፣ መምህራኑም ተረጋግቶ የመስራት ችግር ውስጥ ነበርን። አሁን እንግዲህ ያው ዞሮ ዞሮ ተማሪው በበፊት አሁን ጤናማ ስለነበ በነበረበት ሰዓት ታውቅለች ወደ እስከ ስምንት መቶ በላይ ነበር የሚያስተናግደው ከሰሜኑ ጦርነት ማግስት ወደ አራት መቶ ተማሪ ነበሩና አሁን ደግሞ በአሁኑ ግርግር ወደ ሁለት መቶ ሁለት አካባቢ ናቸው። ሆን ያሉ ተማሪዎች ስፔሻሊ አስራ ሁለት ያክ ስለሚፈተኑት አሁን በዚሁ ግርግር ምክንያት እየለቀቁ ወደ ቆቦ መጥተዋል። የባሰ ከዚህ በላይ ሊያቋርጥ ይችላል ማለት ነው። በቃ ኖርማሊ ትምህርት ተካሄደ ማለት አይቻልም አጠቃላይ በተያያዘ ባለፉት አራት ዓመታት በአስከፊ ግጭት ውስጥ የሚገኘው ሌላው አካባቢ ደግሞ የኦሮሚያ ክልል ነው። በክልሉ በኦሮሞ ነጻነት ሰራዊትና በፌዴራል መንግስት፣ አንዳንዴም በፋኖ ታጣቂና በጉምዝ ነጻ አውጪ ሰራዊት መካከል የተለያዩ ግጭቶች ሲካሄዱ ቆይተዋል። በሆሮ ጉድሩ ወለጋ ዞን ነዋሪ ሆኑትና ለደህንነታቸው ሲባል ማንነታቸው እንዳይገለጽ የጠየቁት መምህርና ወላጅ በሰላም እጦቱ የተነሳ ትምህርት ቤቶች መዘጋታቸውን ተናግረዋል። በተጨማሪም የአካባቢው ነዋሪዎችና ተማሪዎቻቸው በረሃብ እየተጎዱ እንደሆነም ለአሜሪካ ድምጽ ገልጸዋል። ከትምህርት ጋር ተያይዞ ማነሳ ሊሽ ካለ አብዛኛው ሰዎች ቀበሌያቸው ላይ የሚማሩ ተማሪዎች አሁን የሚማሩበት እድል ተዘግቶባቸዋል። ምክንያቱም ደግሞ እንደ ልቡ መጽሐፍም ቦታ እንደ ልቡ ትምህርት ቤትም የሆነ ማገኘት አይቻልም። ምክንያቱም ደግሞ ትምህርት እንደ ልብ አለ ብለን ማውራት ይገዛል። ሌላው ደግሞ ትምህርት ቤቱም አብዛኛው ተቃጥሏል፣ በቆርቆሮ ነቅሎ ወስዶታል ስለሆነ አይማሩም። ወረዳ ላይ ያሉት የተፈራቀሉት ደግሞ በረሀብ ችግር ወደ ትምህርት ለመሄድ ደብተር መግዛት አቅቷቸው ትምህርቱ አቋርጧል ማለት ነው። የአሜሪካ ድምፅ ግጭቶች ባሉባቸው አካባቢዎች የትምህርት ተደራሽነትን ማረጋገጥን የሀገር አቀፍ ፈተናዎች እየተቃረቡ እንደመሆናቸው የሚኖረውን ሂደት አስመልክቶ ከትምህርት ሚኒስቴር የኮሚኒኬሽን ቢሮ ጋር ቃለምጠይቅ ለማድረግ ተደጋጋሚ ሙከራዎችን ሲያደርግ ቆይቷል። ሆኖም በተለያዩ ምክንያቶች እየተጓተተ እስካሁን ድረስ ሊሳካ አልቻለም። እንደተሳካልን የምናቀርብ ይሆናል። ለዚህ ዘገባ ጥንቅር ያነጋገርናቸው በአማራ እና በኦሮሚያ ክልሎች የሚገኙ መምህራንና ተማሪዎች በግጭት ተሳታፊ የሆኑ ኃይሎች የህዝቡን ስቃይ ከግምት ውስጥ በማስገባት ወደ ውይይት እንዲመጡ ተማጽነዋል። በጉዳዩ ላይ የሆሮ ጉድሩ ወለጋ ዞን መምህር እንዲህ ብለዋል። እኛ እንደዚህ የመጀመሪያ የምንናገረውና የምንለው እግዚአብሔር ብቻ ወደ ሀገራችን እርቅ እንዲመለከት ብቻ ነው የምንለው። የመጀመሪያው ማለት ለማን አቤቱታ እናቀርባለን? አብዛኛው ያላረሰው ያልዘራው ያላጨደው ህዝባችን አራት ዓመት የወላ ህዝባችን ረሀብ እየሞተ ነው። አሁን በጣም እንደው ቢቻል ኔትወርክና ኢንተርኔት ኑሮ ቪዲዮ አንስጠል አለ መንግስታቱ ምን እንደሚል አናውቅ። አጠቃላይ እንደሆነ ቡድሩ ወልጋ በጣም ችጎ ይባለ። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ዩኤን ኦቻ ኢትዮጵያ ውስጥ በግጭትና በአየር ንብረት ለውጥ ሳቢያ ሰባት ነጥብ ስድስት ሚሊዮን ተማሪዎች ከትምህርት ገበታቸው ርቀው እንደሚገኙ ከአራት ወራት በፊት ባወጣው መረጃ አስታውቋል። ይህ አሐዝም ግጭቶች እስካልቆሙ ድረስ ማሻቀቡን እንደሚቀጥል ይጠበቃል። ለአሜሪካ ድምጽ ኤደን ገረመው ዋሽንግተን ዲሲ የምሽቱ የመጨረሻው ዘገባችን ንግድና ምጣኔ ሀብት ነው። ለውጭ ገበያ ላቀረቡት ቡና ክፍያ አለማግኘታቸውን ነጋዴዎች ገለጹ። ቨርቲካል በተሰኘ የገበያ ሰንሰለት የቡና ምርታቸውን ለውጭ ግብይት ማቅረባቸውን የገለጹት አርሶ አደሮችና ነጋዴዎች ክፍያ ስላልተፈጸመላቸው ከገበያ እየወጡ መሆኑን አርሶ አደሮቹና ነጋዴዎቹ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ኃላፊ አቶ ሻፊ ኡመር ደግሞ የቡና ግብይት ስርዓቱን በሚያዛቡት ላይ ባለስልጣኑ እርምጃ መውሰዱን ጠቁመዋል። ገልመው ዳዊት ተጨማሪ አለው። ቨርቲካል በተሰኘው ቡናን ለውጭ ገበያ ማቅረቢያ ሰንሰለት ምርቱን ቢሊኩም ክፍያ ሳይፈጸምላቸው ወራትን እንዳስቆጠሩ ከሚናገሩት የቡና ነጋዴዎች መካከል የያየው ከተማ ነዋሪው አቶ ሲሳይ ሀብቴ አንዱ ናቸው። አቶ ሲሳይ ለአሜሪካ ድምጽ እንደተናገሩት አራት ሚሊዮን ብር የሚገመት ቡና በውጭ ንግድ አማራጩ አማካኝነት ከወራት በፊት ብልኩም እስካሁን ክፍያቸውን ለማግኘት አልቻሉም። እኛ ባንክን በብድር ወሰን በባንክ ብር ቡና ገዛን፣ ላክንላቸው። እነሱ ደግሞ ለመክፈል በዚህ ሰዓት በጣም እያስቸገሩ ናቸው። ኤክስፖርተሮች ብር እያስገቡልን አይደለም። ከዚህ አንጻር ንብረቶቻችን በባንክ እስከመያዝ እየደረሱ ነው። ይሄ ችግር ደግሞ መንግስትን ጣልቃ ሊገባልኝ ይገባል፣ መንግስት ሊደርስልኝ ይገባል ብለን ነው የምንጮሆ። የሚወስዱትን ብድር በጊዜ አይከፍሉም። አሁን ለእኔ ለምሳሌ ዛሬ ዘጠነኛ ቀን ነው። ዘጠና ቀን ሙሉ ሶስት ወር ሙሉ የተወሰደ ቡና ነው ያልተመለሰልኝ ገንዘቡ። አሁን ቡና ደርሳል በምልግዛ ባንክ ብር አምጣ እያለ ነው እንዳይለቅልኝ ከፍዬ ተነስቼ ነው የሚለቅልኝ። አቶ ሲሳይ ብዙ የቡና ነጋዴ ወዳጆቻቸው በዚህ የውጭ ገበያ ሰንሰለት ለኪሳራ እንደተዳረጉና ና ከግብይትም እየወጡ እንደሆነ ጠቅሰው መንግስት ቢያግዘን ያሉትን ይናገራሉ። ስለዚህ መንግስት ጣልቃ ገብቶ እንደዚህ ብሮችን በብድር የሚወስዱትን ኤክስፖርተሮች ብር በጊዜ ቢያስከፍል ጥሩ ነው ላለው ብዙዎች ከቻም ነው 2014 እንደዚህ በብድር የሰጡ ከገበያ ውጭ ሆነው ዛሬ ስንቶቹ ሜዳ ላይ ያሉ ሰዎች አሉ ብር ሰጠው በብድር የተከለከሉ እንደ ኦሮሚያ ክልል የንግድና ቀጠናዊ ትስስር ቢሮ መረጃ ቨርቲካል በተሰኘው ቡናን ወደ ውጭ የመላኪያ መንገድ ከክልሉ 13 ቢሊዮን ብር የሚያወጣ ቡና ላቀረቡ ነጋዴዎችና አርሶ አደሮች ክፍያ አልተፈጸመም። ኢትዮጵያ ከቡና የውጭ ንግድ የተሻለ ገቢ ያገኘችው በ2014 ዓ.ም እንደነበረ የቡናና ሻይ ባለስልጣን ምክትል ኃላፊ አቶ ሻፊ ዑመር ያስታውሳሉ። በዚያ ዓመት ከውጭ የቡና ንግድ 14 ቢሊዮን ዶላር ያገኘችው ኢትዮጵያ የተለያዩ የኢኮኖሚ ተግዳሮቶች ባጋጠሙት በ215 ዓ ም ደግሞ 13 ቢሊዮን ዶላር ገቢ ማስገባቷን አቶ ሻፊ ገልጸዋል። በእሉ አባቡር የምትገኘው አለ ወረዳ በዞኑ በቡና ምርት ከምታወቁት አካባቢዎች መካከል ናት። ይህ ወረዳዋ ቡና አልሚዎች በተለያዩ ምክንያቶች ተቀዛቅዘዋል ያሉት የዘንድሮ የቡና ገበያ ተስፋችንን አጨልሞታል ይላሉ አቶ ጀማል ሸምሱና አቶ አብዱለዚዝ መሐመድ ይሳ ባለ ወረዳ ቡና አምራቾች ናቸው። ቅጤሄን ውጫ ላይ ባየሳ ቅጤሄን ይለም ቡናውን ለማስለቀም የሚወጣው ወጪ በጣም ከባድ ስለሆነ ቡናውን አስለቅሞ ከምርቱ ላይ እኩል ለሚካፈሉ ቡና ለቃሚዎች ነው ያስተላለፍ ነው። ገባ ዱኛ ረት ገባ ኩፍ ጀዱ በቡናችን ጥሩ ዋጋ እያገኘን አይደለም። በአለም አቀፍ ደረጃ የቡና ዋጋ ወረደ ይላሉ። መንግስት በዚህ ጉዳይ ላይ በትኩረት መስራት ይኖርበታል። አርሶ አደሮቹ የቡናውን ጥራት ለመጠበቅ ጥንቃቄ እንዳደረጉም ይናገራሉ። የኢሉ አባቦር ዞን የግብርና ጽሕፈት ቤት ኃላፊ አቶ አስጨናቂ አድማሱ ዘንድሮ በቡና ለቀማ ላይ ብቻ ሳይሆን በግዢ ወቅትም የጥራት አጠባበቅ ጥንቃቄ እንደሚደረግ አስታውቀዋል። በዞናችን ሁሉም ወረዳዎች የቡና ነጋዴዎች ግብይት የሚያከናውኑበት ቦታ ተለይቶ ተዘጋጅቷል። አሁን የቡና ዋጋ እወጃ እየተጠባበቅን ነን ይህም የቡና ጥራት ለመጠበቅ ከሚያግዙ ነገሮች አንዱ ነው። በኢሉአባቦር ዞን የቡና ልማት ከሚካሄድበት ከ200 ሺህ ሄክታር በላይ መሬት ወደ 160 ሺህ ቶን ምርት ይጠበቃል ያሉት አቶ አስጨናቂ ከዚህም ውስጥ 96 ሺህ ቶን ቡና ለማዕከላዊ ገበያ እንደሚቀርብ ጠቁመዋል። የኢትዮጵያ ቡናና ሻይ ባለሥልጣን በዘንድሮ ዓመት ከ350 ሺህ በላይ ቶን ቡና ለውጭ ገበያ ለማቅረብ ማቀዱን አስታውቀዋል። የባለስልጣኑ ምክትል ኃላፊ አቶ ሻፊ ኡመር ለአሜሪካ ድምጽ እንደተናገሩት የውጭ ገበያ አማራጮች መብዛታቸውን ተከትሎ አገሪቱ ከቡና የምታገኘው ገቢ በተለይ ከ2014 ዓ.ም ወዲህ እየጨመረ ይገኛል። በቨርቲካል የንግድ ትስስር ለኪሳራ እየተዳረግን የሚል አቤቱታ ላቀረቡት ነጋዴዎች የተጠየቁት ምክትል ኃላፊው መንግስት እርምጃ እየወሰደ እንደሆነ ገልጸው እንደሚከተለው አብራርተዋል። ኦልሞስት እንደዚህ የሚያደርጉ ላኪዎችን ለይተን ለብቻ አሁን አግደናል። እነዚህ ላኪዎች ከግብይት እንደወጡ ማለት ነው። ያንን ነገር እስከሚጨርሱ ድረስ ነው። እንደዛ የሚያደርጉትን ላኪ ብቻም ሳይሆን አቅራቢዎችም ማለት ነው አዱዝ የሚያደርጉት። ለዚህ ደግሞ ይሄን ለማስተካከል ደግሞ በየቀኑ ይሄንን ችግሮች እየፈቱ እየተካተሉ ሳይሆን ሲስተም ደቨሎፕ ማድረግ ነው። አሁን ሲስተም ደቨሎፕ አድርገናል፣ ስርዓት አብጅተናል። ከዚህ በኋላ ማንም ሰው ቡና ሳይከፍል መቀበል አይችልም። እሱን ጨርሰናል። ቨርቲካል የተሰኘው ቡና ገዢ ነጋዴዎች ለላኪዎች የሚያደርሱበት የገበያ ሰንሰለት በኢትዮጵያ ምርት ገበያ ውስጥ አለ የተባለውን ረዥም የግብይት ሰንሰለት ለመቀነስ የታለመ እንደሆነ አቶ ሻፊ አስረድተዋል። ይህ ዘዴ ጥቅም ላይ መዋል ከጀመረ ወዲህ ከውጭ ገበያ የሚገኘው የቡና ገቢና የአርሶ አደሩ ተጠቃሚነት ድርሻም እየተሻሻለ እንደሆነም ገልጸዋል። ከዚህ በፊት ቀይ ሸት ቡና እኮ አስር ብር ነው የሚሸጠው አርሶ አደሩ የሚሸጡ ሲሰጥ ነበረው። አስርና ሀያ ብር ነው በዛ ሀያ ብር ነው። አሁን ግን እኮ ቀይ ሸት ቡና እስከ 60 እስከ 70 አንድ ኪሎ ትሸጥ ነበር። እስከ 40 ትሸጥ ነበር። አሁንም ያው ነው። ጀንፈል ቡና ቢበዛ ቢበዛ ሰላሳ ብር ነው። አሁን ቢያንስ ቢያንስ ዘጠና 80 ነው። አሁን ያለፈው ዓመትማ ወደ መቶ መቶ ሀያ ነበር። በዚህ ዓመት ደግሞ አሁን እስከ ዘጠና እስከ መቶ ራሱ የሚሸጥበት ሁኔታ ነው ያለ ከ30 መቶ መግባት ማለት እንግዲህ ስንት ፐርሰንት እንደጨመረ ማየት ይቻላል። ባለስልጣኑ አሁንም አምራቾች ከሚያለሙት ቡና ተጠቃሚ እንዲሆኑ እየሰራ እንደሚገኝ አቶ ሻፊ ጠቁመው ቡናን ለውጭ ገባ ለማድረስ ለአርሶ አደሩ ሰባት አማራጮች እንደተቀመጡም ገልጸዋል። የኢትዮጵያ ቡናን ከምዕራቡ ሀገራት በተጨማሪ በኢሲያ ገበያም እንዲገባ መዳረሻዎችን እያሰፋነን ብለዋል። ይሄ ብቻ ለምሽቱ ስለነበረን ቆይታ እያመሰገንን እዚህ ላይ እንፈጽማለን። ሰላም ጠና ስጥልን Tanahu